Voice of America. በምዕራብ ዩናይትድ ስቴትስ የኮሎራዶ ክፍለ ግዛት ዴንቨር ከተማ ነዋሪ የሆነ የ12 ዓመት ታዳጊ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የሚገኝ ትንፋሽን የመያዝ አደገኛ ውድድር ሲጫወት በደረሰበት አደጋ አሁን በሞትና ሕይወት መካከል ይገኛል። የውድድሩ ተሳታፊዎች ትንፋሻቸውን በመያዝ ራሳቸውን እንዲስቱ የሚጠይቅ ሲሆን ህጻኑ ጆሹዋ ባደረገው ሙከራ ኦክሲጅን ወደ ጭንቅላቱ እንዳይሄድ እንዳደረገውና ራሱን ስቶም እንደተገኘ ወላጆቹ ለአሜሪካ ድምፅ ተናግረዋል። ስመኝሽ የቆየ ይህንንና ሌሎች በማህበራዊ ሚዲያ ላይ የሚሰራጩ አደገኛ መልእክቶች በልጆች ላይ የሚያደርሱትን ጉዳት የሚዳስስ ዘገባ ወላጆችንና ባለሙያዎችን አነጋግራ እንዲህ አሰናፈዋል። የ12 ዓመቱ ጆሹዋ ኃይለ ኢየሱስ የሰባተኛ ክፍል ተማሪና ለወላጆቹ ከመንትያ ወንድሙም በደቂቃ ቀድሞ የተወለደ የመጀመሪያ ልጅ ነው። ሎትሮ አብዝቶ ተጫዋች፣ ሙዚቃ የሚወድ ምግብ ማብሰል የሚሞክርና በቤተ ክርስቲያን ተሳትፎ የነበረው ጆሹዋ አሁን በሞትና በህይወት መካከል ከሆነ ሳምንት አስቆጠረ። ምክንያቱ ደግሞ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የተመለከተ ውድድር እንደሆነ ወላጅናቱ ፋሲካ እምሩ በሀዘን ትገልጻለች። አንድሙ እንደሚነግረኝ የሆነ ካዩት ነገር የተነሳ ምንድን ነው የሚሉት ብላክ ቻሌንጅ ስላለ ያንን ቻሌንጅ መለማመድ ለማመድ ፈለገ መሰለኝ። አርሚ ሲያይ እንደ አርሚ መሆን ይፈልጋል። ያየውን አሁን የእድሜያቸው አስራ ሁለት አመት ትናለም፣ ለመተዋወቅ በቃ የሚፈልጉበት ታይም ስለሆነ ይገር ናቸው። ሁሉን ነገር ለማወቅ አክቲቭ ናቸው። የኔ ልጆች ደግሞ አክቲቭ ናቸው እና እንደዚ አይነት ሲል ያስጠነቀቀው ነበረ። ለዳዲ ሆም ነግረው ምናምን ሲል እንደሚጣላው ይነግረዋል፣ እንደሚነግረን ከሆነ ማለት ነው። ስለዚህ ከሱም ተደብቆ ይህንን ነገር ሊለማመድ ሲል ይሄ አደጋ ደረሰበት። ጆሽዋን በመጸዳጃ ቤታቸው ወድቆ ያገኘው መንትያ ወንድሙ ካሌብ ኃይለ ኢየሱስ ነው። በድንጋጤ ግራ የተጋባቸው እናቱና የአካባቢው ሰዎች ተጋግዘው ዴንቨር በሚገኝ ሆስፒታል ቢወስዱትም ጆሽዋ እስካሁን አልነቃም። ዶክተሮቹም ጆሽዋ በህይወት የሚቆይበት ጊዜ ረጅም እንዳልሆነ ለወላጆቹ ነግረዋቸዋል። እነሱ አሁንም ተስፋ ሰጥተውን አይደለም፣ ምልሽ የራሳቸውን እውቀት ተናግረዋል። አፕሪት እነሱ ለሚያደርጉት ትሪትመንት ሁሉ አመሰግናለሁ፣ እውቀታቸውንም አደንቃለሁ። ነገር ግን ለሰው የማይቻል ይልና ለእግዚአብሔር ይቻላል ብሎ ይቀጥልልናል። ስለዚህ እነሱ ስላልቻሉት ሁሉን ለሚችል ለእግዚአብሔር እየሰጠን ነው ሁሉ እንደ የሃይማኖቱ አንድ አምላክ ለሆነው ለእግዚአብሔር እየጮ ነው ያለ ጊዜው ልጅ እንዳይሞትብኝ ጊዜ ስጡን እያልናቸው ነው። እነሱ አልቋል ብለዋል። እንደዚህ አይነት ክሪቲካል ችግር ያለበት ሆስፒታሉን ሊምትድ ነው መቆየት ራሱ የሚችለው እንጂ ብዙ ጊዜም አልሰጡ ነው። የልጃቸውን መዳን ከፈጣሪ ብቻ እየጠበቁ ላሉት ወላጆች በማህበራዊ ሚዲያ አማካኝነት የደረሰባቸው አደጋ ግን ሊቋቋሙት ከሚችሉት በላይ ሆኖባቸዋል። አሁንም ደግሞ ሸክምኔ ከብዶኛ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 የማልፍበት በጣም ከብዶኛል፣ ግን ሸክምን የሚያክል ወደን ይዛችሁ ኑ ያለን ጌታ፣ እኔም ደግሞ ዛሬ የከበደኝን እሱም እንደሰበከኝ ሸክም ይዤ ወደ ኢየሱስ መጥቻለሁ። ና እግዚአብሔር መልካምን በዘመናችን ላይ ያደርጋል ብዬ እምነቴን እናገራለሁ። በብዙዎች ዘንድ ብላክአውት ቻሌንጅ በመባል የሚታወቀው ነገር ግን ከዚህ ቀደም ፓስአውት ቻሌንጅ ወይም ራስን የመሳት ውድድር፣ ዘጌም ኦፍ ቾኪንግ ወይም ራስን ትንፋሽ የማሳጠር ጨዋታ ና የመሳሰሉ ስሞች የነበሩት ውድድር በተለያዩ ማህበራዊ ሚዲያዎች አማካኝነት ሰዎችን ለአደገኛ ውድድሮች የሚጋብዝ ጨዋታ ሲሆን የህጻናቶችን ህይወት አደጋ ላይ ሲጥል ጆሸዋ የመጀመሪያው አይደለም። ከአሜሪካ የበሽታ መከላከያ እና መቆጣጠሪያ ማዕከል ያገኘ ነው መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 ዓ.ም ባለው ጊዜ ውስጥ 82 ሰዎች በዚህ ውድድር ህይወታቸውን ሲያጡ አብዛኞቹ ከ11 እስከ 16 ዓመት ዕድሜ ያላቸው ህጻናት ናቸው። በጆሿ ላይ የደረሰው አደጋ ወላጆቹና ቤተሰቦቹን ብቻ ሳይሆን መላውን የኢትዮጵያ ማህበረሰብ ያስደነገጠና እጅግ ያሳሰበ ክስተት ነው። ለቤተሰቡ የቅርብ ጓደኛ የሆነችውና የአስር ዓመት ሴትና የሰባት ዓመት ወንዶች ልጆች ያሏት ቤዛ ክንፈ እስካሁን በጆሿ ላይ የደረሰውን ለማመን እንደከበዳት ትናገራለች። ሀይል የሱስንና ፋሲካንም አውቃቸዋለሁ። እኔ እንደውም የምለው እነሱ ሀይለየሱስ በጣም የኮምፒውተር ሰው ነው። እነሱ ላይ ሄ ሀተን ካረገ እኛማ አላለሁ። ምክንያቱም እኔ እነሱ ለወላጅነት ምክር ብትፈልጊ የምትደውይባቸው አይነት ሰዎች ናቸው። በዚህ ጊዜ እስፔሻሊ ደግሞ አሁን በምንኖርበት አገር ብዙ ነገር ተዘግቶ ነው ያለው። ልጆች ብዙ ጊዜ ጊዜያቸውን የሚያሳልፉት ኢንተርኔት ላይ ነው። ትምህርታቸውን በኢንተርኔት ነው። ብዙ አክቲቪቲዎችም ስለተዘጋ ከትምህርትም በኋላ የሚያደርጉት ሌሎች ከትምህርት የተለየ አክቲቪቲዎች ኮምፒውተር ላይ ኢንተርኔት ላይ ነው ያሉት እና ከበፊቱ በላይ ብዙ ለኢንተርኔት ነገር ተጋልጠው ነው ያሉት ልጆቻችንን። እና በጣም አስቸጋሪ ሁኔታ ነው ያለው፣ ለእኛም፣ ለወላጆች፣ ለልጆችም። ቤዛ በማህበራዊ ሚዲያ አማካኝነት በጆሹዋ ላይ የደረሰው አደጋ ለሌሎች ወላጆች የማንቂያ ደውል እንደሆነም ትገልጻለች። በተለይ በኮሮና ወረርሽኝ ምክንያት ልጆች ለትምህርትም ሆነ ለመዝናኛ አብዛኛውን ሰዓታቸውን በኢንተርኔት ላይ የሚያጠፉ በመሆናቸው ጊዜያቸውን መገደብ ምን እንደሚያዩ መከታተልና በየጊዜው ሀሳባቸውን ማወቅ ከምንጊዜም በላይ አስፈላጊ ነው ትላለች። ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ፣ ምን እንደሚያዩ በቻልነው መጠን እራሳችንን ማስተማር አለብን። እነዚህ ልጆች እኛም ሳናያቸው ምንድን ነው ሰርች እያደረጉ ያሉት ስለ ምንድን ነው ማወቅ እየፈለጉ ያሉትን፣ ከልጆቹ ከጓደኞቻቸው ጋር ምንድን ነው የሚያወሩት የሚለውን ነገር በጣም መከታተል እንዳለብን አስባለው። እንደ ፌስቡክ፣ ትዊተር እና ጉግል የመሳሰሉ ግዙፍ የማህበራዊ ትስስር ኩባንያዎች በድህረ ገጾቻቸው ላይ የሚያሰራጯቸው መረጃዎች በህብረተሰቡ ላይ እያደረሱ ያለውን ጥፋት ለመቀነስ የአሜሪካ ምክር ቤት አባላት ርብርብ ላይ ናቸው። ባለፈው ሳምንት የኩባንያዎቹ ባለቤቶች በምክር ቤቱ ቀርበው ቃላቸውን እንዲሰጡ በተደረገበት ወቅትም የሪፐብሊካን ተወካዩ ካቲ ማክሞሪስ ሮጀርስ ኩባንያዎቹ ለልጆች አደጋ እየሆኑ መምጣታቸውን አስረግጠው ተናግረዋል ማ development, a battle for their mental health, and ultimately, a battle for their safety. እንደ ወላጅ የእናንተ የትስስር መድረኮች ትልቁ ፍርሃቴ ናቸው። ሶስት እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው ለአእምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማቹ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለው፣ ወዴት እንደሚያመራቸውም አይቻለው። ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም። በዛም በቀጣይ ወላጆች ማድረግ ያለባቸው ነገር ልጆቻቸውን በማህበራዊ ሚዲያዎች ከሚሰራጩ አደገኛ መረጃዎች የሚጠብቅና የሚከልል ህግ እንዲወጣ መንግስታት ላይ ግፊት ማድረግ ነው ትላለች። እንዲሁም ከሌሎች ወላጆች ጋር ተነጋግረን ምንድን ነው ማድረግ የሚገባል ይሄ ነገር መንግስት ጋር ደርሶ እነዚህም ዳሽ ኢንተርኔት ካምፓኒዎችን አፕስ ዲቨሎፕ የሚያደርጉ ሰዎችን ምን ማድረግ አለባቸው የሚለውን ነገር ፎርስ ለማድረግ እና ድምጻችንን ውሳኔ ወደሚወስኑ ደረጃ ላይ ለማድረስ ወደፊት የምንሰራው ነገር ነው። አክሽን መወሰድ አለበት። ያ እስከሚሆን ግን ልጆችን የመጠበቅ ኃላፊነት አሁንም ወላጆች ጋር ይወድቃል። ይህ ኃላፊነት ታዲያ ምን መምሰል አለበት ስንል ለበርካታ አመታት አትላንታ ውስጥ መምህራንን በማሰልጠንና በልጆች ዙሪያ በመስራት የሚታወቁትን ወይዘሮ ብሌን ተክሉን ጠይቀናቸዋል። ወላጆች ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጡ የሚገልጽ ዌብሳይት አለ። ሁሉንም አይዘረዝርም፣ ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። በእንግሊዝኛ ነው። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይሄን አይነት መንገድ አላቸው። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅም ነው የሚሰማው። ልጅ ያጠገብ ማን ያለው ብሎ መጠየቅ ግዴታችን ነው። ወይዘሮ ብሌን አክለው በወላጆችና በልጆች መካከል ግልጽ የሆነ ግንኙነት መኖር መሰረታዊ ጉዳይ መሆኑንም ያሰምሩበታል። አንደኛ በቤቱ በቤታችን እንገኝ አባትም ሆነን እናትም ሆነን ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እምቢ አይሆንም ተው የሚባለውን እንቆጠር። አስረዳኝ፣ ለምን እስቲ፣ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። አይናችን እና ጆሯችን ከልጆቻችን ከሚያደርጉት እና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳይኝ፣ እኔን አስተምረኝ፣ እስቲ አሳይ፣ ወይ ይሄማ እንዴት ደስ ይላል! እንዲ አብረን፣ እሺ ዳንስ ነው ደንስ፣ ስቲ ደንሺ። ይሄ ግን አየር መያዝ እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎን መምራት ይቻላል። የጆሹዋ በህክምና መዳን ተስፋ እንደሌለው የተነገራቸው ወላጆች ፋሲካና ኃይለ ኢየሱስ ግን በእምነታቸው ተስፋ አልቆረጡም። በርካታ ኢትዮጵያውያንም ጆሹዋ በተኛበት የሆስፒታል ቅጥር ግቢና በያሉበት በጸሎትና በገንዘብ እያገዟቸው ነው። ጎን ለጎንም በልጃቸው የደረሰው በሌሎች እንዳይደርስ ወላጆች ልጆቻቸውን እንዲጠብቁ መልእክታቸውን አስተላልፈዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ Cafirfax, Virginia.